The voice of a አቃቤ ሕግ ከዋልድባ ገዳም ተይዘው በእስር በሚገኙ ሁለት መነኮሳት ላይ እንዲመሰክሩ ቀጥሬያቸዋለሁ ያላቸው ምስክሮች ዛሬ ሳይቀርቡ ቀሩ ነው። በተለዋጭ ቀጠሮ ምስክሮቹን ለማቅረብ ጠይቋል። የተከሳሽ ጠበቆች የአቃቤ ሕግ ምስክሮች ታልፈው በሰነድ ማስረጃ ብይን እንዲሰጣቸው ጠይቀዋል። ፍርድ ቤቱ ደግሞ ተለዋጭ ቀጠሮ ሰጥተዋል፣ ነው የመለስካቸው ዘገባ። እነተሻገር ወደ ሚካኤል በሚል የክስ መዝገብ በሽብር ወንጀል ክስ በመሰረተባቸው የዋልድባ ገዳም መነኮሳት አባ ገብረ ኢየሱስ ኪዳነማር አባ ወለስላሴ ወልደ ሃይማኖትና አቶ ነጋ ዘላለም ላይ አቃቤ ሕግ ቆጥራቸዋለሁ ያላቸውን ምስክሮች ዛሬ ሳያቀርብ ቀረ። መዝገቡ ቀደም ሲል የተቀጠረው ምስክሮቹን በዛሬ ዕለት አቅርቦ እንዲያሰማ የነበረ ቢሆንም አቃቤ ሕግ ሊያስረዳ ባልቻለው ምክንያት የቆጠራቸው ሦስት ምስክሮች አልቀረቡም ብሏል። አቃቤ ሕግ ከወትሮም በተለየ ሁኔታ ፖሊስ እነዚህን ምስክሮች እንዴት ሊያቀርባቸው እንዳልቻለ እንኳን ለፍርድ ቤቱ ሊያስረዳ አልሆነለትም። ፍርድ ቤቱ ቀደም ብለው በነበሩት ቀጠሮች አቃቤ ሕግ በጥንቃቄና ሳይዘናጋ ምስክሮቹን በተያያዘው የቀጠሮ ዕለት እንዲያቀርብ ሲያስጠነቅቀው ቆይቶ የነበረ ቢሆንም እንደ ትዕዛዙ አልተፈጸመም። ይሁንና አቃቤ ሕግ አንድ ተጨማሪ ቀጠሮ ተሰጥቶት ምስክሮቹን እንዲያቀርብ ፍርድ ቤቱን ጠይቋል። የተከሳሽ ጠበቆች የአቃቤ ሕግን ጥያቄ ተቃውመዋል። ደንበኞቻችን ከታሰሩ አንድ ዓመት ከሦስት ወር አልፏቸዋል። ስለሆነም አቃቤ ሕግ በማናቸውን በከሰሳቸው በተለይም በታሰሩ ሰዎች ላይ አለኝ የሚለውን ማስረጃ በሰዓቱ በማቅረብ የታሰሩ ሰዎች የተፋጠነ ፍትሕ እንዲያገኙ ምናልባት በፍርድ ሂደት ነጻ ቢባሉም እንኳ የሚደርስባቸው ጉዳት የበዛ እንዳይሆን ኃላፊነቱን መወጣት ሲኖርበት ይህን አላደረገም ሲሉ ተከራክረዋል። አክለውም ፍርድ ቤቱ ያልተቀበለው ቢሆንም እነዚህ ሦስት ተከሳሾች አቃቢ ሕግ ክሳቸውን አቋርጦ ከተፈቱት ሰላሳ ሁለት ተከሳሾች ጋር በአንድ መዝገብ የተከሰሱ መሆናቸውን ለፍርድ ቤቱ አስታውሰዋል። ከጠበቆቹ መካከል አቶ አምሃ መኮንን ይህን ነጥብ ለአድማጮች ይበልጥ እንዲያብራሩልን ጠይቀናቸው ነበረ። በእኛ በኩል እስካሁንም ድረስ የሰላሳ ሁለቱን ያቋረጠበት መስፈርትና ምክንያትና የእነዚህን የሶስት ተከሳሾች ሳያቋረጥ የቀረበት ግልጽ የሕግ ምክንያት የተነገረም ነገር የለም። እኛም የምናየው ነገር የለም። ከዚህ አንጻር ተከሳሾቹ በሕግ ፊት እኩል ሆነው የመታየት መብታቸውም ተጥሷል የሚል እምነት ነው ያለን። ይህንንም ለፍርድ ቤቱ ገልጸናል። በእርግጥ ፍርድ ቤቱ ይሄኛውን ነጥብ ፍርድ ቤቱን የሚመለከት አይደለም በሚል አልተቀበለውም። ከዚህም በተረፈ አቃቤ ሕግ በተደጋጋሚ በፍርድ ቤቱ ምስክሮቹን በተሰጠው ጊዜ እንዳያቀርብ ተነግሮት ይህን ያልፈጸመ ስለሆነ የአቃቢ ህግም ምስክሮች ታልፈው በሰነድ ማስረጃዎች ለደንበኞቻቸው ብይን እንዲሰጥ ጠይቀዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ የአቃቢ ህግን ክርክር ውድቅ ማድረጉን በችሎት ገልጿል። የተከሳሽ ጠበቆችን ክርክር ህጋዊነት የተቀበለ መሆኑንም ገልጾ ለትክክለኛ ፍትሕ አሰጣት ሲባል ለአቃቢ ህግ አንድ ተጨማሪ እድል በመስጠት ሚያዝያ 18 ቀን 2010 ዓ ም ምስክሮቹን እንዲያሰማ ቀጠሮ ቆርጧል። አቶ አማሃ መኮንን በፍርድ ቤቱ ውሳኔ ያላቸውን አስተያየትም አካፍለውናል። በእኔ በኩል የስነ ስርዓት ህጉ ግልጽ ነው። በተለይ በወንጀል ጉዳይ የስነ ስርዓት ህጎች በጣም በጥንቃቄና በጠባቡ መተርጎም አለባቸው። ተለጥጠው በሚተረጎሙበት ሁኔታ ካለ፣ በተለይ የተከሰሱና በተለይ ደግሞ የታሰሩ ሰዎች ላይ የማይመለስ ጉዳት ያስከትላል። በቂ ምክንያት አቃቤ ህግ አላቀረበም። ፍርድ ቤቱም ይህን አረጋግጧል፣ ተቀብሏል። እንግዲህ ከዛ በኋላ ፍርድ ቤቱ በራሱ መንገድ ደግሞ ለትክክለኛ ፍትህ በሚል ቀጠሮ ሰጥቷል። ስለዚህ በቂ ማስረጃ ባልቀረበበት ሁኔታ ትክክለኛ ፍትህ ምን ማለት ነው የሚለው ምናልባት ሊያነጋግር ይችላል። ግን ፍርድ ቤቱ ያው ይሄ የፍርድ ቤቱ አቋም ስለሆነ በጸጋ ተቀብለን የሚቀጥለው ቀጠሮ ላይ ምስክሮች የሚቀርቡ ካሉ ወይም ከዛ በፊት በከሳሹ አካል በህግ ፊት ሰዎች ተከሱ ሰዎች እኩል መሆናቸው መብት ለማረጋገጥ ትልቅ ዋጋ በመስጠት ከዛ በፊት የሚወስነው ውሳኔ ካለ እንጠብቃለን። አቃቢ ህግ ሰኔ 13 ቀን ሁለት ሺ ዘጠኝ ዓመተ ምህረት እነ ተሻገር ወለ ሚካኤል በሚል መዝገብ አባ ገብረ ስላሴ ኪዳነ ማርያምን አባ ወለ ስላሴ ወለ ሃይማኖትንና አቶ ነጋ ዘላለምን ጨምሮ በሰላሳ አምስት ሰዎች ላይ በሽብር ወንጀል ክስ እንደ መሠረተባቸው አይዘነጋም። በአሁኑ ወቅት ከሦስቱ ተከሳሾች በስተቀር የሰላሳ ሁለቱ ተከሳሾች ክስ ተቋርጦ መፈታታቸውም ታውቋል።